እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ እረቡን ነሐሴ 8 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። በመጪው 2012 የበጀት ዓመት ለ250 ሺህ ዜጎች የሥራ ዕድል ፈጥራለሁ ብሏል የአዲስ አበባ ከተማ አስተዳደር በከተማ ደረጃ ያለው የከተማ የአዲስ አበባ ከተማን በምክትል ከንቲባ ማዕረግ እየመሩ የሚገኙት ታከለ ኡማን የሰማችሁት። ዝርዝር ማብራሪያውን የያዘ ዘገባ ከዜና በኋላ እናስደምጣቸዋለን። ሴቶች በጋቢና በተሰኘው መሰናዷችን ደግሞ በባለሙያ የታገዘ የቤት ውስጥ የሕክምና ድጋፍ መስጠት የጀመረች ባለሙያ እንግዳ አድርገናል። ዓላማችን በረጅም ጊዜ አልጋ ላይ ለሚቆዩት መምተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው። የረሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ነቢያት ደመቀን የሰማችሁት ለሙሉ ዘገባው እንመለሳለን። የፌዴራል ዳኞችን የምልመላ ሂደት የሚመለከት መሰናዶ ይኖረናል፣ ወደኋላ ቆየት ብሎ ይሰማል። ወደ አስመራ ዘልቀን ለአይነ ስውራንና ላልተማሩ ሰዎች የሚያገለግል የትግረኛ ጽሁፎችን የሰሩ ወጣቶችን እናስተዋውቃችኋለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካትቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። የብረታብረት ኢንጂነሪንግ ኮርፖሬሽን የሆሚድ አምኔሽን ኢንጂነሪንግ የቀድሞ ምክትል ኃላፊ ብርጋዴር ጀኔራል ሀድጉ ገብረ ጊዮርጊስ በአምሳ ሺህ ብር ዋስ እንዲፈቱ ፍርድ ቤት ቢወስንም ሊፈቱልኝ አልቻሉም ሲሉ የተከሳሽ ጠበቃ ህይወት ሌላይ ቅሬታቸውን አሰምተዋል። ቅሬታቸው የተሰማው አቃቤ ህግ ቀደም ብሎ በተሰጠው ውሳኔ ላይ ቅር በመሰኘቱና ለፌዴራል ጠቅላይ ፍርድ ቤት ይግባኝ እንደሚል በመግለጹ ከፍተኛው ፍርድ ቤትም የሰጠውን ውሳኔ እስከ ነሐሴ 13 2011 ቀን ድረስ ታግዶ እንዲቆይ አዲስ ትዕዛዝ በሰጠ ማግስት ነው። ዘገባውን ያደረሰን መለስካቸው አማ ነው። ከሰኔ 15ቱ ጥቃት ጋር ምንም ግንኙነት የሌላቸውን ሰዎች ማሰር፣ ተጠርጣሪ ሆነው በቁጥጥር ስር የሚገኙ አመራሮችን በወቅቱ ፍትህ አለመስጠት፣ የአማራ ክልልን የጸጥታ ዘርፍ ማዳከም እና የአማራነት እንቅስቃሴ ለማቀጨጭ ታስቦ እየተሰራ መሆኑን ማሳያ ነው ሲል የአማራ ዲሞክራሲያዊ ንቅናቄ አብን አስታወቀ። የክልሉ ፖሊስ ኮሚሽን በበኩሉ ወንጀሉ ውስብስብና ከባድ ከመሆኑ አንጻር ሲታይ ምርመራው ዘገየ ሊባል አይችልም ብሏል። አስቴር ምስጋናው ናት። ይህን ዘገባ ያደረሰችን። በምስራቃዊ ኮንጎ ዲሞክራታዊት ሪፐብሊክ የኢቦላ ህሙማን መታከሚያ ማዕከል በጽኑ ታመው ለ29 ቀናት የከረሙ እናትና ልጅ ዛሬ ከሐኪም ቤት ሲወጡ በጭብጨባና በሆታ አቀባበል ተደርጎላቸዋል። ኤስፔራንስ እና ቤንቱ የሕክምና ማዕከሉ ደጃፍ በተዘጋጀ ደስታ መግለጫ ጋዜጣዊ ጉባኤ ላይ ሲናገሩ እኔም ልጄም በጣም ተሽሎናል ብለው በደስታ ሲናገሩ ተደምጠዋል። ሐኪሞቹንም ኤስፔራንዛ ባለቤታቸው ከሳምንት በፊት በኢቦላ ምክንያት እንደሞቱ እሳቸውና የአንድ ዓመት ልጃቸው ግን ከበሽታው እንደዳኑ ገልጸዋል። ትናንት ሰኞ፣ ሳይንቲስቶች ሙከራ ላይ የነበሩ ሁለት መድኃኒቶች ፍቱንነታቸው በመረጋገጡ ለኢቦላ ህሙማን ሁሉ መሰጠት እንደሚጀምሩ ማስታወቃቸው ይታወሳል። በጸረ መንግስት ተቃውሞ ለሁለት ቀናት በተሽመደመደው የሆንግ ኮንግ ዓለም አቀፍ አውሮፕላን ጣቢያ መሰል እንቅስቃሴዎችን የሚገድብ ጊዜያዊ ትእዛዝ ከፍርድ ቤት ማግኘቱን የጣቢያው ባለስልጣን መስሪያ ቤቱ አስታወቀ። በሚያስተናግዳቸው በረራዎች ብዛት ከዋና ዋናዎቹ የአውሮፕላን ጣቢያዎች አንዱ የሆነው የሆንግ ኮንጎ የአየር ማረፊያ ለሁለት ቀናት በረራዎች ተመቋረጡን በፖሊስና ተቃዋሚ ሰልፈኞች መካከልም ግጭት መቀስቀሱ ሲዘገቡሏል። የዛሬው የፍርድ ቤት ትእዛዝ ተቃዋሚ ሰልፈኞቹ ከተወሰነ አካባቢ እንዳያልፉ ይከለክላል። በሁለት ቀናቱ ብዛት ባላቸው የተቆጡ ተቃዋሚ ሰልፈኞች ምክንያት የሆንግ ኮንግ መንግስትና የአየር መንገዶቹ ሰራተኞች በየቤታቸው እንዲሁ ተመልሰዋል። በረራዎች ተሰርዘው መንገደኞቹ መቼ መጓዝ እንደሚችሉ ግራ በመጋባታቸውና ምግብ ለመግዛትም ሆነ ማደሪያ ለማግኘት ተቸግረው ተበሳጭተው ሲጫጫሁም ተስተውለዋል። ስመጥሩ የኦፔራ ሙዚቃ ድምፃዊ ፕላሲዶ ዶሚንጎ ለበርካታ ዓመታት ወሲባዊ ብልሹ ምግባር ፈጽሟል የሚል ውንጀላ እየቀረበበት ነው። አንዳንዶቹ እምቢ ያሉትን ሴቶች እንዲያውም በሙያቸው ይቀጣል ብለው ከሰውታል። በርካታ ዘፋኞችና ተወዛዋዦች በዚህ ዓለም ታላላቅ ኦፔራ ድምፃውያን አንዱ እንደሆነ በሚነገርለት በፕላሲዶ ወሲባዊ ወከባ ገጥሞናል ሲሉ ወንጅለውታል። ከሳሾቹ እንደሚሉት ስፔናዊው የ ሰባ ስምንት ዓመቱ ፕላሲዶ ወሲባዊ ትንኮሰውን የሚፈጽመው በከፍተኛ የሥራ አመራር ኃላፊነት በሚሠራባቸው የኦፔራ ኩባንያዎች ነው። አድማጮች ለሰዓቱ የያዝ ናቸው። አጠራ ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማ ና Have Tamo see you I've run the cardmas and shagger nutwala Gabina Viaway let's cross boundaries together What addis Ababa Katama ነው የምናመራው። በተከታዩ ዘገባ የአዲስ አበባ ከተማ በ2012 በጀት አመት ለ250 ሺህ ዜጎች የስራ እድል ለመፍጠር ማቀዱን የከተማው አስተዳደር አስታውቋል። አስተዳደሩ ይህንን ያስታወቀው ዛሬ በአዲስ አበባ ከተማ ባካሄደው የ2012 የበጀት አመት የስራ እድል ፈጠራ ጉባኤ ላይ እንደሆነ ዘጋቢያችን ፀሐይ ዳምጠው በተጨማሪው ዘገባ ትነግረናለች። የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማ አስተዳደር በጉባኤው ላይ ጠቁሟል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሀሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከሌ ኡማ ገልጿል።

በተጨማሪም አዲስ የስራ እድሎችን ከመፍጠር ጎን ለጎን በከተማዋ ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ እድል ለመፍጠር እየሰራን ነው ብለዋል ምክትል ከንቲባው። በ2012 ዓ.ም በአዲስ አበባ ከተማ በትንሹ 250ሺህ ለሚሆኑ ዜጎች የስራ እድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪ ና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግረዋል። የስራ ዕድል ፈጠራው በሶስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል። በዋናነት በኢንዱስትሪው ዘርፍ በተለይም በኮንስትራክሽን ኢንዱስትሪው፣ በማኑፋክቸሪንግ ኢንዱስትሪው ና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበት ና ከተማ፣ ከተማችን ውስጥ ዲማንዱ ሀይ የሆነ የከተማ ማን የግብርና ምርቶች አሉ። ስለዚህ በእነኚ ላይ ሰፊ የስራ ድል ይፈጥራል ተብሎ የጠበቀው በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊ የስራ ድሎች ይከፈታሉ። በአሁኑ ወቅት ከአምስት መቶ ሺህ በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነው የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግረዋል። ለየት የሚያደርገው ዝም ብሎ በዘመቻ መልክ ከመሄድ ይልቅ በቅድ የመሄድ ከቅዱም ባሻገር እንዴት በተለየ አፕሮች መሄድ አለብን የሚለውን ነገር ነው ያየነው። ለዚህም ሌሎች ሀገሮች ተሞክሮ በሚመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስ ፕራይቬት ሴክተር ጆብ ክሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም የማድረግ በዚህ ውስጥ ግን ፕራይቬት ሴክተሩን የማሳተፍ ና በፕራይቬት ሴክተር ተሳትፎ ውስጥ ብዙ በብዙ ዜጎች የስራ ድል የሚፈጠርበትን አፕሮች የመከተል ሆኖ በዋናነት ሪዛልት ስ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን፣ በጣም ፕራሪቲ አስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኩር የሆነ የስራድል ፈጠራ ላይ ፎከስ ያደርጋል ማለት ነው። በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተሞክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦነኝ ከአዲስ አበባ። ፀሐይ ዳምጦ እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤን መሰናዱ ነው። እናመሰግናለን። ቀጣዩ ዘገባችን ሕግና ፍትህ ይሰኛል። የፌዴራል ዳኞችን የምልመላ ሂደት በማሻሻል ብቃትና ስነ ምግባርን የታደሉ ዳኞችን ለወንበር ለማብቃት እንቅስቃሴ መጀመሩን ሰምተናል። ሀብታሙ ስዩም ከፌዴራል ዳኞች አስተዳደር ጉባኤ ቃል አቀባይ ጋር በሚያደርገው ቆይታ አዲሱ ምልመላ ሂደት ስላካተታቸው ጉዳዮች ይነግረናል። የፌዴራል ዳኞችን ለመመልመል ከሚጠቀሱ ህጎች መካከል ዋነኛው የተሻሻለው የፌዴራል ዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ ቁጥር 684 ሕዝብ ባር 2002 ነው። ሌሎች የመልመላ ሂደቶች ሳይረሱ እነኚህ የመልመላ ሂደቶች ለትክክለኛ ፍትሕ የቆሙ ታማኝና ለወንበሩ ብቁ የሆኑ ዳኞችን ለመምረጥ አስቸጋሪ የሆኑ ነጥቦች እንዳላቸው ሲነገር ባጅተዋል። በፌዴራል ዳኞች አስተዳደር ጉባኤ የሕዝብ ግንኙነት ኃላፊ የሆኑት አቶ ዘሪሁን ጌታሁንም ቀደም ብሎ የነበረው የምልመላ ሂደት እንከን እንደነበረበት ያነሳሉ። ብዙ ጊዜ ግልጽነትም የግብ ለነገር ይታይበት ነበር። ስናይ የነበረው ምልመላ አይደት ላይ ማለት ነው። አሁን ለምሳሌ ለሕገ መንግሥቱ ታማኝነት የሚል ነገር ይኖረዋል እንግዲህ ኦልሬዲ አምልቶ እንግዲህ ሕገ መንግሥቱ ታማኝ ለማለት በመመልኩ መስፈርት መመዘን ትችላል የሚለ ይከብዳል። አቶ ዘሪሁን ቀደም ብለው ጥቀስ ያደረጉት በማቋቋሚ አዋጁ ለዳኝነት ለመሾም ከሚያበቁ ሁኔታዎች አንዱ ተደርጎ በአንቀጽ አስራ አንድ መላይ የተዘረዘረውን ለሕገ መንግሥቱ ታማኝ የሆነ ለሕገ መንግሥቱ ታማኝ ስለመሆኑና ሕገ መንግሥት መንግስቱን በሚቃረን ተግባር በቀጥታ ይሁን በተዘዋዋሪ ተሳትፎ እንደማያውቅ በጽሁፍ ማረጋገጫ የሚሰጥ የሚለውን መስፈርት ነው። ይህ መስፈርት ፖለቲካዊ አንድምት ያለውና ለመንግስት ቀጭን ትዛዝ ቅድሚያ የሚሰጡ ዳኞችን ለመመልመል የተቀመጠ ነው በሚል ከዚህ በፊት ቅሬታ ከሚቀርብባቸው መስፈርቶች አንዱ መሆኑ አይዘነጋም። በያዝነው ዓመት መተግበር የተጀመረው የመልመላ ሂደት ግን መሰል ቅሬታዎችን ለመቀነስ ሀቅም እንዳለው አቶ ዘሪሁን ተስፋ ሰንቀዋል። በአሁኑ ወቅት ግን አሁን በዚህ አመት ላይ በተጀመረው የምልመላ ሂደትን በተመለከተ አቂም መሰረት እያደረገ እና ልምዳቸውን ትምህርታቸውን መሰረት ያደረገ ምልመላ ነው የተደረገው። በአዲሱ ምልመላ መሰረት በቀጣይ አመት ስራ ይጀምራሉ ተብሎ የሚጠበቁ ረዳት ዳኞች የቀለም ትምህርት እውቀትን ለመመዘን ከአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ጋር በመተባበር ፈተና እንዲወስዱም ተደርጓል። ወደ ስምንት መቶ ሰው የሚሆኑ ረዳት ዳኞችን በሀገር ደረጃ ምዝገባ የማድረግ ስራ አድረግ ካደረግን በኋላ መስፈርቱን ያሟሉ ጠቅላላ የአልሳቢያ ዩኒቨርሲቲ እንዲፈተኑ ተደርጎ አልሳቢያ ዩኒቨርሲቲ ተፈትኖ ጥረት ያለው ውጤት ያመጡትን ለቃል ፈተና ኦልሬዲ ወስዶ አሁን ቃል ፈተና ከወሰዱ በኋላ ለጉባኤ የማቅረብ ሂደት ላይ ነው። ይሄኛው ደግሞ ምንድን ምን ያሳያል? ፍርድ ቤቱ በአሁኑ ወቅት ላይ ያለው ታማኝነቱን የማሳደግ ጥረት ላይ ሂደት ላይ ብቃት ያላቸው ሰዎቹ ወደ ፍርድ ቤቱ ለማምጣትና አሁን የተማሪ ሀይልንም ወደ ፍርድ ቤቱ ለማስገባት የሚደረገው ጥረት ላይ ቢጥንነትም የሚያሳይ ነገር ነው። ይሄ አሁን ላይ ስድስት መቶ እጩዎች ፈተናውን የወሰዱ ሲሆን ሶስት መቶው የማለፊያ ውጤት ማምጣታቸውን አቶ ዘሪሁን አክለው ነግረውናል። የቀለም ትምህርት ምዘናውን ያለፉት በመቀጠል ከዳኞች አስተዳደር ጉባኤ አባላትና ከጠቅላይ ፍርድ ቤት ዳኞች በተዋቀረ ቡድን ፊት ቀርበው የቃል ፈተና እንዲወስዱ እንደሚደረጉም ተነግሮናል። ከአቋራጭ ልቅ ፊት ለፊት በሚታይ የእውቀት፣ የታማኝነትና የህዝብ አገልጋይነት ብቃት ልክ የተመረጡ ዳኞችን ወደፊት ያመጣል ተብሎ የተጀመረው አሰራር አሁን እየተተገበረ ያለው የህግ ስርዓቱን በሚቀላቀሉ አዳዲስ ምልምሎች ላይ ነው። ቀደም ባለው ምልመል አልፈው በሥራ ላይ ያሉትስ ዳኞች ጉዳይ የፌዴራል ዳኞች አስተዳደር ጉባኤ የህዝብ ግንኙነት ኃላፊ አቶ ዘሪሁን ጌታውን በሁለት ምልክ ነው ውስጥ ያለውንም እያበቃን በስልጠና በረጅም ጊዜ ስልጠናና በአጭር ጊዜ ስልጠና የምናበቃበት ይሆናል። ትምህርታቸውንም አፕዴት በሚያደርጉ እንዲያደርጉበት አቅጣጫዎችን እየተደረገ ነው ያለው። ምክንያቱም ውስጥ ያሉትን ትምህርታቸውንም ዲቭሎፕ እያደረጉ በዚህ አመት ላይ ለብዙ ዳኞች የትምህርት ዕድል የተሰጠበት አግባብ አለ። በዩኒቨርሲቲዎች በሁለት ዩኒቨርሲቲዎች ወደ ውስጥ የሚገባውን ደግሞ አቅም ያለውን ወደ ውስጥ የማስገባት ስራ ተሰርቶ ፍርድ ቤቱ በዚህ መልኩ ሊቀየር ይችላል የምል እምነት አለን። የዳኞች አስተዳደር ጉባኤ የሚያከታትላቸውን የብቃት የሥነ ምግባርና ሌሎች ምዘናዎችን የሚያልፉ ዳኞች በዳኝነት ወንበር ላይ የሚቀመጡት በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት አባላት ይሁንታን ሲያገኙ ነው። በያዝነው ዓመት ከ130 በላይ የሚሆኑት ለፌዴራል ከፍተኛ ፍርድ ቤትና ለፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛነት መሾማቸውን ያገኝናቸው መረጃዎች ያሳያሉ። የቅርብ ጊዜውን ለመጥቀስ ያክል የአስተዳደር ጉባኤው ሰኔ ወር መጀመሪያ ላይ ስድስት ሴቶችና አስር ወንዶች በአጠቃላይ አስራ ስድስት እጩ ዳኞች በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንዲሾሙ በሙሉ ድምፅ መወሰኑን ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙንና እንግዳውን እናመሰግናለን። ተከታዩ ዘገባችን ደግሞ የራሱ ሰዓት ያለው ሴቶች በጋቢና ነው። ነቢያ ደመቀ ትባላለች። በጤናው ዘርፍ ላይ ለየት ያለ እንቅስቃሴ እያደረገች ትገኛለች። በጤናው ዘርፍ ያለ አንድ ክፍተትን ለመሙላት እንግዲህ እየጣረች ነው። የርሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ናት። ድርጅቷ ለአረጋውያን፣ ለጽኑና እንክብካቤ ለሚያሻቸው ህሙማን የቤት ውስጥ በሙያ የታገዘ ድጋፍ ያደርጋል። ስለ ድርጅቱ አመሰራረትና ስለ አገልግሎቱ ከኤደን ገረሙ ጋር አጭር ቆይታ አድርጋለች። የሰው ልጅ ሲኖር በዘመኑ ብዙ የህይወቱ ጣረጆችን ያያል። ሰው ጤንነቱን ሲያጣ ደግሞ እስኪያገግም ድረስ የሌሎችን እርዳታና እገዛ ይሻል። በተለይም ደግሞ ጊዜ በሚወስድ ጽኑ ህመም የሚሰቃዩና ስር ሰደድ የሆኑ እንደ ደም ግፊት፣ ካንሰርና የመርሳት ህመም የሚሰቃዩ ህሙማን ከሆስፒታሎችና ከህክምና መረጃ ማዕከላት ውጭም የእድሜ ዘመን እርዳታና እንክብካቤን ይሻሉ። የዛሬን እንግዳዬ ነቢያት ደመቀ ትባላለች። ከአራት ዓመት በፊት አባቷ በደም ግፊት ህመም እቤታቸው መዋል ሲጀምሩ ለማስታመም የባለሙያ እገዛን በቤት ለቤት እንዲያገኙ ብትፈልግም አለማግኘቷን ትናገራለች። ይህንን ችግር ያስተዋለችው ነቢያት ችግሩን ብቻ አይታልቶችውም በራሷ ተነሳሽነት አነስ ያለች ግላዊ ጥናት በጥቁር አንበሳ በተክለ ሃይማኖትና በኮሪያ ሆስፒታሎች ባሉ ህመምተኞችና የቤት ለቤት እርዳታና እገዛ ላይ ያለውን ክፍተት አጥንታ ርሆቦት የቤት ለቤት የህክምና አገልግሎት ድርጅትን መሰረተች። ስለ ድርጅቱ አመሰራረትና ስለሚሰጠው አገልግሎት ከልምዷ እንዴት አካፍለናለች። የኔ ጓደኞች ከኔ ጋር ነፍስ ምን እየሰሩ ናቸው ያሉት? ለምን ከነሱ ጋር ምን አይነት ስራ እንሰራም? የሚል ነገር ነበር ወደ አይምሮ የመጣው። አንዳንድ ጓደኞችን ኮሚኒኬት ላደርግ በሞከርኩበት ሰዓት ላይ ኦልሞስት ሁሎቹ ከዚህ ፊልድ ውጭ ላይ ነው ስራ እየሰሩ ያሉ ትኝ ሉነርሲንግ ተምሮ ልብስ ቤት ውስጥ ተቀባይ ልብስ ይሸጣሉ። ምን እናደርጋለን ብለን ወሰነን ክግል ኮሌጅ ተመርቀው የሚ ልጆች ወስደን ከነዚህ ዲዛይን ትሬኒንግ ቀረጽን። አሁንም እንደ ፕሮጀክት ይህንን ሁሉ ሰርተን ከጨረስን በኋላ ቁጭ አደረግነ። ምክንያቱም የገንዘብ ይፉ ደግሞ አለ። አንድ የሱድን ድርጅት ነበረ ሪስፖርት ቼንጅ የሚባል በዚሁ አይዲያ መነሻ የሚሆን ገንዘብና ትሬኒንግ አብረው ሰጠውን ነበረ። በዚህ አይነት መልኩ ነው እርሆቦት የተወለደው ማለት ነው። ከዛ በኋላ አስፋፍተነው መስራት ከጀመርነው በኋላ እንግዲህ አሁን በሁለት ሺህ አስራ ዘጠኝ ሜ ላይ አብራንጅ የምትሠራ የነበረችው አንዷ ህቴን ና ሌላ አንድ እሳፋችን አብራንጅ ሰራ የነበረች ሶስታችን ሆነን ፔሊስ ያደረግ ነው። ለሶስት መሰራት ነው ማለት ነው። ወደ ፔሊስ ይቀየር ነው ድርጅቱ። አላማ አድርጎ የተነሳቸው ነገሮች ምንድን ናቸው? አላማችን ለረጅም ጊዜ አልጋ ላይ ለሚቆዩት መምተኛ ምቹ የሆነ ኢንቫሮመንትን መፍጠር ነው። በሁለተኛ ደረጃ ሴቶችን ጫና መቀመፍ ናቶ በዚህ ፕሮሴስ ውስጥ በአብዛኛው ከተለያዩ ስራዎች ላይ እያቆሙ የሚገኙት ወይም ትምህርታቸው የሚያቋርጡት ሴቶች ነው የሚሆኑት ማለት ነው። በሶስተኛ ደረጃ ላይ ደግሞ በዚህ ሆስፒታሉ በረዥም ጊዜ አልጋ ይዘው የሚቆዩ ሰዎች ወደ ቤታቸው የሚሄዱ ከሆነ አዳዲስ ታካሚዎችን ሆስፒታሎች መቀበል ይችላሉ። የዚህ የቤት ለቤት አገልግሎትና እርዳታ ተጠቃሚዎች የነቢያትን ሀሳብ ይጋራሉ። ሮዛ ብታያል። አያቴ ሮሆቦት ውስጣ ልስጥ አብረውን ነበሩ ፎሎ ያደርጉን ነበረ። ከዛም በኋላ ግን አሁንም እቤትም ባለችበት ሰዓት ው እቤት ውስጥ ኦክስጅን ምናምን ከነሱ ፕሮቫይድ ተደርጎ ቤት ውስጥ ለኦክስጅን ነበረች ቴራፒ ያሰሯታል። ገላኗን ማጠብ ካለባቸው ስንኬር ያደርጋሉ። ዋ ሀክቤቷ ሳምባት ተነፋፈሳ ምናምን ቼክ እየተደረገ እሱን እያደረጉ ይንከባከቡ። እኔ ለምሳሌ ስራ ነኝ ቤት ውስጥ ስራ ምናምን መቅረት እንዳይኖርብን አድርገውናል። ሁላችንም ወደ ስራችን መሄድ እንችላለን። ብቻ ሀሳባችንን ጥለን እንድንንቀሳቀስ አድርጎናል። ሌላኛው የአገልግሎት ተጠቃሚ አቶ ወርቁ ተፈራ ስለ አገልግሎት ያላቸውን አስተያየት እንዲያስቀምጠውታል። በአንድ ወቅት እናታችን ታማ የግድ ቤት መዋል ስለነበረባት የሚያስፈልገው ሁኔታ በቀን አገልግሎት ትንሽ ፍራ ውስጥ ስትሰጠን ነበረ በዚህም ጊዜ መቼም ፕሮፌሽናል ነርሶች ናቸው የተመደቡት ሆኖ ከሁሉ በለጠ ደስ ያለኝ ሙዋጭ በሙያቸው የተካኑ ከመሆናቸውን ባሻገር በሰብአዊነታቸው እና ከእናታችን ጋር ያላቸው ሪሌሽንሽፕ በጣም ጥሩ ቢልድፕ አድርገው እንደናታይተው አምስት ወር ያህል አገልግሎት ሰጥተናል። ነቢያት የቤት ለቤት ድጋፉ ጥሩ ተቀባይነት ቢኖረውም በስራ ላይ ግን አንዳንድ ተግዳሮቶች እንደሚያጋጥሟቸው ትናገራለች። በተለየ የመንግስት ሆስፒታሎች ላይ የሚኖረን ቻለንጅ የቪዘሪቲ ጤና እንክብካቤ አገልግሎት ከዛም ነጻ ነው ሲባል፣ ሀብታም ትሆኑ ነው ነርስ የቀጠሩት ያላቸው ናቸው መክፈል ይችላሉ፣ ስለዚህ ወደ ግል ሆስፒታሎች ይዛችኋቸው ሂዱ፣ ይህ የምንባልባቸው ጊዜያቶች አሉ። ራል ና ወደዛ ለመውሰድ ትልቅ ቻለንጅ አለ። ሪፈራል ሊንኬጅ ጥሩ ቢሆን ሪፈር ለማድረግ እኛን ፈቃድ የሰጠን የመድኃኒትና ምግብ ቁጥጥር ባለሥልጣን ነው እና ሪፈር የሚደረግ ህመምተኛ ሲኖረን ሪፈራል ክሊፖን ከዛ ሄደን እንድናመጣ ይነግሮናል። አሁን አንድ ህመምተኛ ይዘሽ ያ መምተኛ የተሻለ ህክምና በሚያስፈልግበት ሰዓት ላይ ና ከእንደገና ሄደሽ ወረቀት አምጥተሽ እዛ ወረቀት ጽፈሽ ወረቀት ነሽ ምክች እንደ አይነት መምተኛ ግማሽ ቀንና አንድ ቀን ዝት ሲመጣ መምተኛውን አላገኘውም እና መንገዱ መንደድሽም ነው። በመጨረሻም በአራት ሰው የተጀመረው ሮሆቦት የቤት ለቤት የጤና ድርጅት በአሁኑ ሰዓት ስልሳ አራት ሰራተኞች እንዳሉትና በቀጣይም ድርጅታቸው አዲስ አበባ ላይ ብቻ ከመወሰን ይልቅ ወደ ክልል ከተሞች በመሻገር የቤት ለቤት የጤና ድጋፉን ለክልል ህሙማን ለመስጠት በቅድ ላይ መሆኑን አጫውታኛለች ከጋቢና ቪኦኤ ጋር ናችሁ ከአሜሪካ ድምፅ ራዲዮ ወጣቶች ላይ መሰረት ያደረገ መሰናዶ ነው እየቀረበ ያለ የዘጋቢዎች መስኮት ነው ዛሬ ወዴት ነው የምንሄደው ሀብታም በመቀጠል ዛሬ እንግዲህ ከኢትዮጵያ ተሻግረን ወደ አስመራ እናቀናል። አዎ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች ለአይነ ስውራን እና ላልተማሩ ሰዎች የሚያገለግል የትግረኛ ጽሁፎችን ወደ ድምጽ በመለወጥ ለማንበብ የሚረዳ መሳሪያ ሰርተዋል ይለናል ዘጋቢያችን። ብርሃነ በርሀ በተከታዩ ዘገባ ይዳስሰዋል። እነዚህ ቤበ ሳይሞን፣ ሳምሶም አማንኤል፣ ተወልደ ብርሃን፣ ሻም አስጎዶም፣ ሄኖክ አስሞሮም፣ እንዲሁም ዳዊት ኃይልና መንግስት አብ አርአያ የተባሉ ወጣት ተማሪዎች የማይነፊ ኮሌጅ የኮምፒውተር ኢንጂነሪንግ ትምህርታቸውን በዚህ አመት ነው ያጠናቀቁት። ይህን አጋዥ የማንበቢያ ስራ ለአምስተኛ አመት መመረቂያቸው እንደሰሩትና ሀሳቡንም በአካባቢያቸው ያሉ አይነስውራን ስውራን ትግርኛ ለማንበብ ሲቸገሩ በማየታቸው ይህን ስራ ለመስራት ሐሳቡን እንደመረጡት ከተማሪዎቹ አንዱ የሆነው አማንኤል ተወልደ ብርሃን ለቪኦኤ ተናግሯል። ፕሪንትድ ወይ ድማ ዝተሐተመ ዝኾነ ዓይነት ኤፎር ሳይዝ ዘሎ ፔፐር የማንበቢያ ማሽኑ በኤፎር ወረቀት የታተሙ ጽሑፎችን ወደ ድምጽ በመቀየር ነው የሚያነባው። ይህን የማንበቢያ ማሽን ለመስራት ያነሳሳን ዋነኛው ምክንያት ደግሞ በአንድ ወቅት አንድ አይነት ስውር መንገድ ላይ እንድረዳው ጠይቆኝ ወደሚፈልግበት ጽሕፈት ቤት ወሰድኩት። በጽህፈት ቤቱም እሱን የሚመለከት ጽሑፎች ይሰጡትና እንዳነብለት ይጠይቀኛል። ከዚህ በመነሳት ለአይነ ስውራን የሚያገለግል አጋዥ ማንበቢያ ለመስራትም ወሰን ይህን ለአይነ ስውራንና ላልተማሩ ሰዎች ትግርኛ ለማንበብ የሚጠቅም አጋዥ መሳሪያውን ለመስራት የሞባይል ቴሌፎን ካሜራ፣ ስፒከር፣ ሬስፐሪፓይ የተባለ እንደ አንጎል የሚያገለግል ሞተር፣ ፓወር ባንክ ወይ የኃይል ማጠራቀሚያ እንዲሁም ሰባት ቁጥሮችን የያዘ ኪፓድ እንደተጠቀሙ ተጠቀሙ የተናገረችው ወጣት ፌበን ንጉሴ የትግርኛ ጽሑፍ እንድታነብ ያደረግንበት ወይ የመረጥንበት ዋነኛው ምክንያት የሚበዛው የኤርትራ ሕዝብ ትግርኛ ተናጋሪ በመሆኑ የብዙዎችን ችግር ይፈታል በሚል እንደሆነ ተናግራለች። ታርጌትና ናብ ከባቢና ዘሎ ሰባት እዩ። ዋነኛው ታርጌታችን የሚበዛውን የህብረተሰብ ክፍል ለማገዝ ነው። ስለዚህም ነው ስራውን በትግርኛ ቋንቋ ለማድረግ የመረጥ ነው። በእንግሊዝኛ ቋንቋ የተዘጋጁ ዳታዎች አሉ። በትግርኛ ፊደል የተዘጋጁ ዳታዎች ባለመኖራቸው ግን ትልቁ ስራችን የትግርኛ ማንበቢያ ዳታዎችን ማዘጋጀት ነበር። ብላለች። የማንበቢያ መሳሪያዋ አይነ ስውራን የትግርኛ ጽሁፎችን እንዲያነቡ ተብላ የተዘጋጀች በመሆኗ በሌላ ቋንቋ የተጻፉ ጽሁፎችንና ስዕሎችን እንደማታነብና በስህተት ከገባም አስቀድማ ማንበብ እንደማትችል በድምፅ እንደምትጠቁም የተናገረው ወጣት አማንኤል የትግርኛ ፊደሎች ብዛት ያላቸውና አንዳንዶቹ ፊደሎችም በጥርስና በጉሮሮ የሚነበቡ በመሆናቸው እነዚህን ድምፆች ማለማመድ ትልቁ ፈተና እንደነበረ ተናግረዋል። አብ ትግርኛ ገለ ቃላት አሉ ብስንኻ ሀጥቀት ካሳይት ጎሮም ገለ እንብት ብድሕሪ መልሓስካ ዝንበቡለው ማለት ስለዚ ነዞም ኩሎም ፊደላት በባህደ ትኔኻ አንዳንድ ትግርኛ ፊደሎች በጥርስና ጉሮሮ የሚነበቡ በመሆናቸውና አንዳንዶቹም አንዶቹም በተለያየ ቦታ ሲገቡ የተለያየ ትርጉም ስለሚፈጥሩ እነዚህን ሁሉ በማጥናት የየራሳቸውን ድምፅ በመፍጠር በመፍጠርና በማለማመድ ልክ የተናጋሪዎችን ድምፅ ለማስመሰል ብዙ ጥረት ነው ያካሄድ ነው ብለዋል። ለአይነ ስውራንና ያልተማሩ ሰዎች ማንበቢያ ተብላ የተሰራቸው አጋዥ ማንበቢያ መሳሪያ በኮምፒውተር በኤፎር ወረቀት የተጻፉ የትግርኛ ጽሁፎችን ለማንበብ ሶስት ሂደቶች እንደሚያስፈልጓት የተናገረው ወጣት ማኒኤል በመጀመሪያ በተገጠመላት ሞባይል ወይ ሌላ ካሜራ ከስሯ ያለውን ጽሁፍ ፎቶ በማንሳት ወደ ራስፔሪ ፓይ በመላክ ወደ ጽሁፍ ይቀየራል። ጽሁፉን ደግሞ ወደ ድምፅ በመቀየር እንደምታነበው ተናግሯል። አይነ ስውራን የሚጠቀሙበት የብሬል ወረቀት ወፈርና ተለቅ ያለ በመሆኑ ክብደት እንዳለውና ለመሸከምም አስቸጋሪ ሲሆን፣ በተጨማሪም የምልክት ጽሑፉ ከጊዜ ብዛት በመዳሰስ ለማንበብ እንደሚያስቸግር ወጣት አማንኤል ተናግሯል። ከዚህ በመነሳት እነሱ የሰሯት የማንበቢያ ማሽን የተለያዩ ጥቅሞችና የተሻለ አገልግሎት እንደምትሰጥ የተናገሩት እነዚህ ወጣቶች ዋነኛ ጥቅሞቿና ብልጫዎቿ አንደኛ ክብደቷ አራት ኪሎ ግራም ስፋቷ ደግሞ ሀምሳ በሀምሳ ሴንቲሜትር በመሆኑ ለመሸከምና ከቦታ ቦታ ለማንቀሳቀስ ምቹ እንደሆነች፣ ሁለተኛ ጽሁፉን ለማንሳት የሞባይል ቴሌፎን እንደ ካሜራ መጠቀም እንደሚቻል፣ ሶስተኛ ማሽኗ በኤሌክትሪክ ኃይልና በፓወር ባንክ ወይ የኃይል ማጠራቀሚያ ቻርጅ በማድረግ ለአስራ ሁለት ሰዓትና ከዛ በላይ መጠቀም ስለምታስችል ኤሌክትሪክ በሌለበት አካባቢ መጠቀም እንደምታስችል ሆና እንደተሰራች አራተኛ ያነበበችውን ጽሁፍ በማሽኗ ሞተር ወይ ሬስፔሪፓይ ቀርጻ ስለምታስቀምጠው ድምፁን በፍላሽ ዲስክ በመውሰድ በፈለጉበት ጊዜና ቦታ እንዲሁም በተለያየ የድምፅ መሳሪያዎች መጠቀም የሚቻል በመሆኑ የአይነ ስውራን የትግርኛ ማንበቢያ ማሽኗ ትልቅ ጠቀሜታ እንዳላት ወጣቶቹ ተናግረዋል። እነዚህ ሰባት የኮምፒውተር ኢንጂነሪንግ ተማሪዎች በቀጣይ የማንበቢያ ማሽኗን አሁን ካለችበት ቅርጽና ስራ በተሻለ መልክ ለመስራትና የተሻለ ስራ እንድትሰራ የማድረግ ትልቅ እቅድ እንዳላቸው ተናግረዋል። ከዚህም በተጨማሪ የእጅ ጽሑፎችንና በላቲን ፊደሎችና ሌሎች በግዕዝ ፊደሎች የተጻፉ ጽሁፎችን እንድታነብ ለማድረግ ከአይነ ስውራን ማህበር ከኮሌጆችና ከላይብረሪዎች ጋር በመነጋገር ትልልቅ ሰርቨሮችን በመጠቀም የተሻለና ሰፊ ሽፋን ያለው አገልግሎት ለመስጠት ትልቁ ሕልማቸውና ዕቅዳቸው መሆኑን ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃንን እናመሰግናለን። እንግዲህ እኛም ለነዚህ ወጣቶች መልካም እድል እንመኛለን። ሌላ ተጨማሪ ስራዎችንም እንደሚሰሩ ተስፋ እናደርጋለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበርልን ሞክቤል ያቤሮ ነው በዚህ በጀመር ነው በሳሚዳን ሙዚቃ ጉዟቸው የሰመረ ይሆን እያለን እንሰናበታለን። ደናደሩ እና አይኖችሽ የሚመስሉኛል ለዚህ ሁሉ ምክንያት

कौन रेडियो सघले अमेरिका थी